የወባን ስርጭት ለማቆም ያስችላል ያሉትን አዲስ መላ መምታታቸውን አንድ እንግሊዛዊ ተመራማሪ አስታውቀዋል። ሰውን ሳይሆን ቢንቢዋን ራሷን ከወባ አምጩ ተውሳክ ወይም ቫይረስ መከላከል ወባን ምንጩ ላይ ማንጠፍ ነው ብለዋል ሳይንቲስቱ። ፌዝ ላፒዱስ ያጠናቀረችው ዘገባ አለ። ሰለሞን አባቴ ያቀርበዋል። ወባ በሕክምና ሊድን የሚችል የማኅበራዊ ጤና እክል ነው። በመሰረቱ በተለያዩ አካላት ርብርብና በማኅበረሰባዊ ተሳትፎ ቀድሞ መከላከልም ይቻላል። ይሁን እንጂ በየዓመቱ በመቶዎች ሽሆች የሚቆጠር ሰው በዓለም ዙሪያ በወባ ምክንያት ይረግፋል። የበዛው ሰው የሚሞተው አፍሪካ ውስጥ ነው። ከሚጋለጡትም ከሚሞቱትም ደግሞ የሚበዙት ሕፃናት ናቸው። የወባ ሕይወት ዑደት የሚጀምረው አንዲት በወባ ቫይረስ የተመረዘች ቢንቢ ጤነኛን ሰው ስትነድፍ ነው። ከዚያም ቫይረሱ ወደ ጤነኛው ሰው ደም ይገባና መራባት ይጀምራል። ከዚያ በኋላ ቀድሞ ጥገኛው ሕዋስ የሌላት ቢንቢ አሁን የተነደፈውን ሰው ደም ስትመጥ እንደ ገና እንዲራባ መንገድ ትከፍትና የዝግጁ የወባ ተውሳክ ተሸካሚ ትሆናለች። የለንደኑ ኢምፔሪያል ኮሌጅ ሳይንቲስትና የደቂቅ ሕዋስ ስነ ሕይወት ፕሮፌሰሩ ጄክ ባውም እና ሌሎችም ተመራማሪ ባልደረቦቻቸው እየሰሩ ያሉት ያንን እንደገና ለመራባት ዝግጁ የመሆን ደረጃን ለማቋረጥና ለማቆም ነው። በንድፈ ሐሳብ ደረጃ ይቻላል። most of the frontline antimalarials that we've have been developed and are rolled out ሕክምና ላይ እየዋሉ ካሉት ጸረ ወባ መድኃኒቶች አብዛኞቹ በጥሩ ሁኔታ እየሰሩ ናቸው። አሁን ፈተናው ከመድኃኒቶቹ የበዙት እነዚያን በድጋሚ በመራባት ላይ ያሉ ተውሳኮችን ማቆም አለመቻላቸው ነው። አንድ ሰው ታክሞ መዳኑ አንድ ቁም ነገር ሆኖ፣ የዚያ ሰው መዳን ግን ኅብረተሰቡን ወይም ማኅበረሰቡን ከበሽታው ለመጠበቅ ያለው ትርጉም እጅግ አነስተኛ ነው። የባውም ቡድን አሁን ሦስት መቶ ውህዶችን በተመሳሳይ ጊዜ እየፈተሸ ነው። አንደኛው ወይም ከዚያ በላይ የሆኑት የወባ ተውሳክ ቢንቢት ውስጥ እንዳያድግ ወይም የመራባቱን ጉዞና ዑደት እንዳይቀጥል ሊያደርጉና ሊያቆሙት ይችላል ወይም ይችላሉ። ይህ ማለት በቢንቢ ቢነደፍ እንኳ በወባ የሚያዝ ሌላ ሰው አይኖርም ማለት ነው። አሁን እየተፈለገ ያለው ባለ ሁለት ስለት መድኃኒት ነው። በሽታውን እያከመ ቢንቢ ወባን እንዳታስተላልፍ የሚያደርግ ሰብአዊ ጸረ ወባ የሚለውን አገላለጽ እወደዋለሁ። በጽንሰ ሐሳብ ደረጃ የምትታከመው ራስህን ለማዳን ብቻ ሳይሆን ማኅበረሰብህንም ከወባ ለመጠበቅ ለማዳንም ነው። የእንዲህ ዐይነቱ መድኃኒትና መከላከያም ሐሳብ እየተሰማ ያለው ቢንቢ ወለዱ ጥገኛ ሕዋስ አሁን ላሉት ጸረ ወባ መድኃኒቶች አልበገር እያለ መሆኑ እየተሰማ ባለበት ጊዜ ነው። ይህ አደገኛ አዝማሚያ ደግሞ ዓለም በመጪዎቹ ሀያ ዓመታት ውስጥ ወባን ሙሉ በሙሉ ለማጥፋት የገባውን ቃልና ግዴታ ተግባራዊ እንዳያደርግ ያስተጓጉለዋል። ነገ ታስቦ የሚውለው ዓለም አቀፍ ጸረ ወባ ዘመቻ ቀን እነዚህን ፈተናዎችና ሌሎችም አንገብጋቢ ጉዳዮችን ግምት ውስጥ የሚያስገባ ትኩረትም የሚሰጥባቸው ይሆናል።